Voice of America በአማራ ክልል ሞጣ ከተማ ላይ የደረሰውን የመስጊድ ቃጠሎና በንብረት ላይ የተፈጸመ ጥቃት የሚያወግዝ ሰላማዊ ሰልፍ ዛሬ ደሴ ውስጥ ተካሂዷል። ድርጊቱ የትኛውንም እምነት የማይወክል ነው የሚሉት ሰልፈኞች አጥፊዎች በአስቸኳይ ለፍርድ እንዲቀርቡ ጠይቀዋል። መስፍን አራጌ ከደሴ መዳረሻቸውን ወደ ሆቴል ስቴዲዮም ያደረጉት በርካታ የደሴ ከተማ የእስልምና እምነት ተከታዮች በቅርቡ በምስራቅ ጎጃም በመስጊዶችና በንግድ ተቋማት ላይ የደረሰውን ጥቃት አሳዛኝና ለታሪካችን የማይመጥን ሲሉ አውግዘውታል። የሰላማዊ ሰልፉ ምክትል አስተባባሪ መኪን ፈንታው የአራት መስጊዶች ቃጠሎ ወደ መቶ አስራ አንድ የሚደርሱ ሱቆች መውደምና መዘረፍ ብሎም ትላልቅ ሆቴሎችና የንግድ ተቋማት ሙሉ በሙሉ የተቃጠሉበትና የወደሙበት ድርጊት እጅግ በጣም ከሀገራችን ወግና ባህል ያፈነ ገጠ አብሮ መኖራችንን አደጋ ላይ የሚጥልና በእጅጉ የሚሸረሽር ተግባር ስለሆነ አጥፊዎችን ቁሙ ለማለት እንደዚሁም ደግሞ በደል የተፈጸመባቸው ወንድሞቻችንን ከጎናችሁ ነን ለማለት እንደዚሁም የወደመውን ንብረት የተቃጠለውን መስጊድ እንደገና እንዲገነባ ካሳ እንዲከፈላቸው የአማራ ክልል መንግስትን ጥያቄ ለመጠየቅ እና ለማስገንዘብ ነው ዛሬ ይህንን ሰልፍ ያዘጋጀነው። ድርጊቱ አብሮነታችን ላይ የተነጣጠረ ኢትዮጵያዊ እሴቶቻችንን የሚሸረሽር ነው የሚሉት ምክትል አስተባባሪው ለድርጊቱ መከሰት ምክንያት የሚሉትን ጠቅሰዋል። ሲንከባለል የመጣ የ የተዛነፈ የታሪክ ትረካው እሱ ላይ ይጀምራል። አንዱ ሃይማኖት መጤ ሌላ ሃይማኖት ነባር ወይም ባለቤት ተደርጎ የሚወሰደ የታሪክ ትርክ መቆም አለበት። ሁለቱንም ሃይማኖቶች የኢትዮጵያ ጨዋ ሕዝቦች ተቀብለው አላምደው መልሰው ለዓለም ሕዝብ አስተምረውበታል። እንደ ሀገርም ስናየው ሙስሊምና ክርስቲያኑ ምንም አይነት የመቃቀር ስሜት እና አድራጎት አልነበረውም። አሁን አሁን ግን ቁርሾ የሚፈነቅሉ ነገሮች እንደ አዲስ እየተቀሰቀሱ የመጡበት ሁኔታ ይስተዋላል። ለዚህም ሁለት መንስኤዎችን ያስቀምጣሉ። አንደኛው የፖለቲካ ፍላጎታቸውን በሃይማኖት አላብሰው ህዝቡ ላይ ለመጫን የሚፈልጉ ሰዎች ሊያነሳሱት እንደሚችሉ ግልጽ ነው። ሁለተኛው ግን ኢስላም ጠል የሆኑ ቅስቀሳዎች እየተላለፉ ሙስሊሙን በጥርጣሬ ሌላው ክርስቲያን ወገኑ ሙስሊሙ በጥርጣሬ እንዲመለከት እየተደረገ መጣልህ፣ ሊወርህ ነው፣ ሊገልህ ነው እየተባለ እየተቀሰቀሰ በዛ መልኩ ሰው ኢስላም ጠልነት እያዳበረ እንዲመጣ ተደርጎ የዛ ውጤት ማሳያ ሞጣ ላይ ያንን ቃጠሎ ፈጽሞ። ስለዚህ እንዲህ አይነት ችግሮች በሌሎች አካባቢ በኋላ እንዳይከሰቱ ምን መደረግ አለበት እኛ እንደ ሙስሊም ታሪካችን የሚያስተምረን ኢስላም ሰላም ጎረቤትህ ተርቦ አንተ ጦም ካደርክ አማኝ አይደለህም ነው የሚለው ጉርብትና ደግሞ በእምነት ብቻ ሳይሆን በማንኛውም ከእምነት ውጭ የሆነም ሰው ይህን ነው እስልምና የሚያስተምረን ይቺ ሀገር የሁላችንም እምነት የኢትዮጵያኖች በሙሉ የእስላም ክርስቲያን እምነት የሌለውም ሀገር ስለሆነች ይህንን አስበን በዚህ መንፈስ በመከባበርና በመተማመን ላይ የተመሰረተች ኢትዮጵያን ለማንጣት መጀመሪያ እርስ በርሳችን መከባበር አለብን መተማመን አለብን አሁን ያለውን ጡዘት ሰዓት አቁመን ሁላችንም ወደ ጠረጴዛ መተን መወያየት በጋራ ሀገራችንን የምንገነባበትን መንገድ ለማመቻቸት፣ ሁላችንም ለሰላም ለእርቅ እጃችንን መዘርጋት አለብን ብዬ አስባለሁ። ከተማ ሴን ይባላለ እዚ ደሴ ከተማ ነዋሪ በዚህ አማራ ክልል ላይ ፖለቲካቸው የከሰረባቸው ብዙ ድርጅቶች አሉ እምነትን ሽፋን አድርገው በጣም እየተንቀሳቀሱ ነው እንጭጭ ፖለቲከኞች አሉ ስለዚህ የእነሱም እጅ በዋናነት አለብ ህብረተሰቡ ላይ ችግር አይታየኝ አንድ ጋጦ የሆኑ ግሩፖች እየጨፈሩ ስላቃጠለው አይደለም እነዛ ሙሉውን ክርስትና ያለውን እምነት አይወክሉም ከኋላ ግን እጆች አሉ ስለዚህ ፌዴራል መንግስት በትኩረት ስላለን ቀጥሎም ስጋት አለን እኛ ስለዚህ የፌዴራል መንግስት በእርግጥ ስራ እንደበዛበት እናቃለን የእሱንም ፕሮግራም ለማበላሸት አንድ ፕሮግራም ሊሆን ይችላል አሁን ላይ ግን የደረሰው አደጋ ከባድ ነው ይማም ይባላልሁኝ የመጣሁት ከደሴ ከተማ ነው። ሰላማዊ ሰልፍ የወጣንበት ምክንያት ሞጣ ከተማ አራት መስጊድ ተቃጥሮብናል እና እኛ በሃይማኖታችን ኮረብታለን እኛ ሰላም ይስፈን ብለን ነው ከመንግስት የምንጠብቀው እኛ መስጊዳችን ይከበርልን፣ ሃይማኖታችን ይከበርልን ብለን ነው። እዚህ ጋር ያው ላልሰለጠነው የአክራሪ ተግባር የሰለጠነ ምላሽ አለን አንዳንድ ያሰጠነዋሉ። እነዛ ያልሰለጠኑት የሰለጠነውን ትውልድ ማስደብ አይችሉም። ለዚህ ሰላም መስፈን አለበት። መንግስት ትልቁ ኃላፊነት የዜጎቹን ብሎም ደግሞ የዜጎች ተቋሞች የሆኑ የሃይማኖት ተቋሞች የሆኑ ቦታዎችን የማስከበር የዛ ጥበቃ የማድረግ ያንን ተላልፎ የመጣን አካል በህግ አግባብ የመጠየቅ ግዴታ አለበት። አሁን አሁን ግን የሚስተዋለው ነገር ጥቃት ከመፈጸሙ በፊት መንግስት ቀድሞ የመከላከል ስራ መስራት ነበረበት። ለዚህም ደግሞ አበክረን ጥያቄያችን እያቀረብን ነው። መከባበር የሚጠቅመው ለሁላችንም ነው። ማቃጠል፣ ማውደምና መዝረፍ እውቀት አይጠይቅም የሚሉና ሌሎች መፈክሮችን ያነገቡት ሰልፈኞች ባለ ዘጠኝ ነጥብ የአቋም መግለጫው የክልሉ መንግስት በሞቃ ከተማ የደረሰው ጥቃትና ውድመት ላይ በቀጥታ ሆነ በተዘዋዋሪ ተሳትፎ ያደረጉ ለደረሰው ጥቃት ምቹ ሁኔታ የፈጠሩ የጥፋት ኃይሎችን በሕግ ቁጥጥር ስር እንዲሆኑ በማድረግ መሰል ድርጊቶች ዳግም እንዳይፈጸሙ አድርጎ ሊያስተምር በሚችል መልኩ እጅግ በተፋጠነ ሁኔታ ተገቢውን ቅጣት እንዲያገኙ እንዲያደርግ እንጠይቃለን። በአቋም መግለጫው ላይ እንደሰፈረው በጥቃቱ ጉዳት የደረሰባቸው ወገኖች ካሳ እንዲያገኙ፣ አንዳንድ የሀገር ውስጥ መገናኛ ብዙሀን ከጸብጫሪነትና ከወገንተኝነት እንዲጸዱ ተጠይቋል። ሰላማዊ ሰልፉም በሰላም የተጠናቀቀ ሲሆን በሰሜን ወሎ ዞን ወልዲያ ከተማ ላይም ተመሳሳይ ሰልፍ መደረጉን ለማወቅ ተችሏል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።